በሱዳን የሚኖሩት አብዛኞቹ ኢትዮጵያውያን ቋሚ የመኖሪያ ፈቃድ የሌላቸውና በየስድስት ወሩ ለመታወቂያ እየከፈሉ የሚኖሩ ናቸው። ፖሊስ ቀኑ ያለፈበት መታወቂያ አሊያም መታወቂያ የሌለው ኢትዮጵያዊን ሲይዝ እስር ቤት አስገብቶ እስረኛው በታሰረበት ቦታ ስራ እየሰራ ቅጣቱን ከፍሎ እንደሚወጣና አሁን ግን መታወቂያውን ለማደስ ከሁለት ሺህ ፓውንድ በላይ እንደሚያስፈልግ በካርቱም ነዋሪ የሆኑ አንድ ኢትዮጵያዊ ተናግረዋል። በአዲስ አመት ነው የተጀመረው። አሁን በቅርብ ጊዜ ማለት ነው ከሁለት ሺ አስራ ሰባት እንደገባ ከዚያ ጊዜ የነበረው አምስት ሺ ብር ነበር ሰው እያዙ ሲቀሙ የነበሩት በፍርድ ቤት እያስፈረዱ ማለት ነው። ያልከፈቱ ሰዎች እስከ ስድስት ወር ያስሩና የአምስት ሺ ብር ዋጋ እስር ቤት ሆነው የቸው የመንግስት ስራ እያሰሯቸው ከቆዩ በኋላ በአዲሱ አመት ሁለት ሺ አስራ ሰባት እንደገባ ምሕረት አደረጉላቸውና ፈቷቸው። መታወቂያ አውጡ ተብሎ መታወቂያ እያወጡ አምስት መቶ ፓውንድ እንዲከፈሉ በቀጠሯቸው ሲሆኑ አንድ ሺ አምስት መቶ ሀያ አንድ ብር ፓውንድ ትከፍላላችሁ፣ ጭማሪ አልፈልጋ ምናምን ብለው አሁን ህዝቡ በጣም የተጉላላ ነው ያለው። ስድስት መቶ የሱዳን ፓውንድ ማለት ወደ አንድ ሺህ የኢትዮጵያ ብር ማለት ነው ያሉን እኚህ ሰው፣ ከአራት አመት በፊት የኢትዮጵያና የሱዳን መንግስት ኢትዮጵያውያን ወደ አንድ መቶ ፓውንድ እየከፈሉ መታወቂያ እንዲያወጡ ስምምነት ደርሶ እንደነበር አስረድተዋል። እኛ መታወቂያ አለን መጀመሪያ ማክ መንግስት መለናውን በመቶ አንድ ብር ነው ተስማሙት የነበር ገንዘቡ የሚቀበሉት ብዙ ሱዳን ሀገር ተወልደው ያደጉ ኢትዮጵያዊ ናቸው የሚቀበሉት። እና ብሩ ወደ አባይ ግድብ ይገባ ነው ብለን፣ እሺ ችግር የለውም ይግባ። ግን መጨረሻ እየቆየ ከመቶ አንድ ፓውንድ ወደ ስንት ገባ? ወደ ሁለት መቶ ሁለት ብር ገባ እያለ ወደ ሶስት መቶ ወደ አራት መቶ ወደ አምስት መቶ እያለ መጨረሻ ላይ የሁለት ሺ አስራ አምስት በስቃይ አሳለፍ ነው። ሁለት ሺ አስራ ስድስት በስቃይ አለፍ ነው። አሁንም ራሱ እዛው ስቃይ ያለ ነው። አሁን ደግሞ ሁለት ሺ ሃያ አንድ ፓውንድ ታወጣላችሁ ተብለን በጣም የተንገላታ ያለ ነው። በሱዳን መዲና ካርቱም ከሚገኘው የኢትዮጵያ ኤምባሲ ጋር በቅርበት የሚሰሩትና በሱዳን የኢትዮጵያውያን ማህበረሰብ ምክትል ሊቀመንበር አቶ ዳውድ አልሴማን የመኖሪያ ፈቃድን በተመለከተ የሱዳን መንግስት ያወጣውን አዲስ ነገርን ለመጠየቅ ኤምባሲው ጉዳይ ወደሚመለከተው የመንግስት መስሪያ ቤት ሄዶ ነበር ሲሉ ተናግረዋል። አዎ እስካሁን የነበረው ጉዳይ አንድ መቶ አንድ ጊዜ ነበርና፣ አሁን በቅርብ ጊዜ ደግሞ አዲስ ህግ አወጣን ብለው ሁለት ሺ ሰላሳ ይከፈላል ብለው ኢንፎርሜሽን የደረሰን እኛም ትናንትና ወደ ሶስት ቀኑ ነው እሱን ለማጥራት እንደ ኤምባሲን ሰዎች ሄደው ነበር። ቀጠሮ ይዘው ነው ያሉት። እስካሁን እንግዲህ እሱን ውጤቱን ለህብረተሰቡ እንደሚገባ ነው የሚገባኝ። እንደ ሱዳን መንግስት ዘገባና እንደ ኢትዮጵያውያኑ ግምት በሱዳን ከአንድ ሚሊዮን በላይ ኢትዮጵያውያን፣ በካርቱም ብቻ ደግሞ ወደ አምስት መቶ ሺህ ኢትዮጵያውያን ይገኛሉ። ኢትዮጵያውያኑ ለመታወቂያ ለምን ይከፍላሉ? ከዛሬ አራት ዓመት ወይም አምስት ዓመት በፊት ኢትዮጵያ በስፋት ጎርታል። እዚህ ሀገር ላይ እንደሚታወቀው እና የሱዳን መንግስት በየጊዜው እየያዘ እያፈሰ ኢትዮጵያ ይደፋ ነበር። ስለዚህ ምንድን ነው በየጊዜው እያፈሳችው የምትደፉበት ምክንያት ምንድን ነው? እነዚህ ሰዎች መጥተው ክራስ አልከብርም ወይ ቢያንስ አንድ ሰው ወደ ሀገር ሲጓዝ ሻንጣ እንኳን የለውም ወይ? በመንገድ ያገኛችሁት ተነጆች ስራ ሊኖረው ይችላል፣ ቦታ ሊኖረው ይችላል፣ ቤተሰብ ሊኖረው ይችላል እና በምንድን ነው የምታስኩት የሚል ጥያቄ ሲመጣባቸው ህገ ወጥ ናቸው ሀገራችሁ የገባውን ህብረተሰብ ህጋዊ የማታደርጉት በሚል ተደራደሩና አንድ መቶ አንድ ብር ታወቂያ እንደ ፖሊስ መታወቂያ የሚል ያግ ለውጭ ዜጋ በሚል እንዲወጣ ተስማሙ። የሱዳን መንግስት ነው መታወቂያ ነው የሚሰጠው መታወቂያው ለስድስት ወር እንዲያገለግል ተብሎ ነው የወጣው እስከ ስድስት ወር እኒህ ሰዎች እንዲዘጋጁ የሚል ነው መታወቂያው የወጣው ማለት ነው ኢትዮጵያውያኑ ገንዘቡን ከሱዳን ጋር ተሻርኮ የሚወስደው የኢትዮጵያ ኤምባሲ ነው ይላሉ ኢትዮጵያ መንግስት ስምምነት አላቸው የመታወቂያ አብር ተቀብለው እንደዚህ ሀያ አምስት ፐርሰንት ጋር ለሱዳን ኤምባሲ ነው የሚሄ ለኢትዮጵያ ኤምባሲ ነው የሚገባው ማለት ይባላል እና ስለዚህ በሁለት ሺ ብር መታወቂያ ይወጣ የሚባል ከሆነ በሙሉ ያለ ና በሙሉ እንድት እንደሚሆን ይሄ ለወደፊት የኢትዮጵያ ኤምባሲ አምስት ሳንቲም አይወስድም የሚሉት አቶ ዳውድ በሀሳቡ አይስማሙም። የኢትዮጵያ መንግስት ምንም አምስት ሳንቲም ወደፊት የሚያስገባው ነገር የለም፣ ግን ዜጎች ከወጡ በኋላ በሰላም ኖረው እንዲመለሱ ሲል የሱዳንን መንግስት በወዳጅነት ነው የጠየቀው። ከገቡ በኋላ ህጋዊ የሚሆን መታወቂያ ስጧቸው ብሎ እንዲሰጡ ነው ያደረገው እንጂ ገንዘብ አይቀበልም ኤምባሲ። ኢትዮጵያውያኑ ወደ ሱዳን የሚመጡት ለመኖር ሳይሆን ወደ ሌሎች ሀገሮች ለመሻገር መሆኑን አቶ ዳውድ አክለዋል። ዛሬም በርካታ ኢትዮጵያውያን በሱዳን የኢትዮጵያን ኤምባሲ ድጋፍ Fijate, ya que ponemos.